ኮሚሽኑ ከሰኔ 2013 እስከ 2014 ዓ ም ድረስ በስድስት ክልሎችና በአንድ ከተማ መስተዳድር ውስጥ የሚኖሩ 1.5 ሚሊዮን የሀገር ውስጥ ተፈናቃይ ዜጎች የነበሩባቸው 52 መጠለያ ጣቢያዎችንና ተቀባይ ማህበረሰቦች በምን ሁኔታ እንደሚገኙ መመልከቱን ገልጿል። በዚህም በተለይ በሰሜን ኢትዮጵያ ጦርነት በአፋር አማራና በትግራይ ክልሎች በርካታ ቁጥር ያላቸው ዜጎች መፈናቀላቸውን ለጉዳዩ ዘላቂ መፍትሄ ለመፈለግ ባዘጋጀውና ዛሬ በተከናወነ ውይይት ላይ ተገልጿል። የአማራ ክልል አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር ወይዘሮ እታገኛ አደመ በክልሉ ያለውን የመፈናቀል አደጋ በዚሁ ወቅት በዝርዝር አብራርተዋል። ከሁለት ነጥብ ሶስት ሚሊዮን በላይ ህዝብ ተፈናቅሎ በግጭትና በጦርነት ሰብአዊ ድጋፎች ሲደረጉለት የቆየና አሁንም በቀጣይ ድጋፍን የሚጠይቅ የህብረተሰብ ክፍል የያዘ ክልል ነው። ከዚህም በተጨማሪ ከቤቱን ሳይወጣ በጦርነቱ ምክንያት ማምረት ያልቻለ ሰብአዊ ድጋፍ በተለይ ዕለት ድጋፍ ምግብ የሚፈልግ ወደ ስድስት ነጥብ አንድ ሚሊዮን ህዝብ የሚገኝበት አማራ ክልል ነው። የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር አቶ ማልቻሎጂ በክልሉ የትጥቅ ግጭትና ድርቅ ከሁለት ሚሊዮን በላይ ህዝብ ማፈናቀላቸውን ተናግረዋል። ምዕራብ ኦሮሚያ አካባቢ የተፈናቀለው ህዝብ ባሌ አካባቢ የተፈናቀለውንም ጭምር እንደ ክልል ወደ አንድ ነጥብ ሶስት ሚሊዮን የተፈናቀለው የህዝብ ቁጥር አለ። በቦረና አካባቢም ደግሞ ከድርቅ ጋር ተያይዞ ከመቶ ህዝብ በላይ የተፈናቀለበት ሁኔታ ነው ያለው። የተደረገው እርዳታ እስካሁንም በቂ አይደለም። በተለይ ወለጋ አካባቢ አራት ወለጋ ዞኖች አካባቢ ኢንተርናሽናል ኮሚኒቲ ተረስቷል ማለትም ይቻላል። ትኩረት አላገኘም። የቤንሻንጉል ጉሙዝ ክልል የአደጋ ስጋት አመራር ኮሚሽነር አቶ ታረቀኝ ታሲሳ የክልሉ አንድ ሶስተኛ ህዝብ ተፈናቃይ ከመሆኑን ባሻገር ከሁለቱ ሱዳኖች ተፈናቅለው የመጡ ሰዎች መገኛ ክልል በመሆኑ የድጋፍ ስራቸውን የበለጠ ፈታኝ እንዳደረገውም ተናግረዋል አንድ ሚሊዮን ነው። ከዛ ውስጥ ወደ 475 ሺህ ዜጎች ተፈናቅለው በካምፕ ያሉበት ክልል መሆኑን ድጋፍ የሚያደርጉ ድርጅቶች ወደዛ ክልል እንደማያውቁ ነው የምረዳው። በእርግጠኝነት ትንሽ የዩኤን ኤጀንቶች ከኛ ጋር የሚሰሩ አሉ፣ በኤንኤፍአይ በሚባል ድጋፍ ማለት ነው። ስለዚህ ብዙ ችግሮች ያሉበትና ወደ 44 ሺህ የዜጎች ቤት የተቃጠለበት እና ዜጎች በጣም እየተቸገሩ ያሉበትና በመንግስት ድጋፍ ብቻ ዜጎች እየተዳደሩ ያሉ መሆኑንና ወደ 75 ሺህ ሰሜንና የደቡብ ሱዳን ዜጎች በሪፊውጅ መልክ የሚኖሩበትና ከኦሮሚያ እና ከአማራ ክልል ዜጎች ተፈናቅሎ ወደኛ የሚመጡበትና ከክልሉ አቅም በላይ ሆኖ ያለ መሆኑን መግለጽ ይፈልጋሉ። ከሳህራ በታች ባሉ ሀገሮች ውስጥ በ2021 400 ሚሊዮን ዜጎች የሀገር ውስጥ ተፈናቃዮች ናቸው ያሉት የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ አብዛኛዎቹ በግጭት ምክንያት የተፈናቀሉ ናቸው ብለዋል። ወደ ኢትዮጵያ ነባራዊ ሁኔታ ስመጣ በ2021 አምስት ሚሊዮን ይደርሳሉ ተብሎ ከተገመቱት የሀገር ውስጥ ተፈናቃዮች ውስጥ 3.6 ሚሊዮን ዜጎች በግጭትና በብጥብጥ ምክንያት የተፈናቀሉ ናቸው። ይህ በአንድ ሀገር ላይ በአንድ ዓመት ተመዝግቦ የማያውቅ ነው። ኢትዮጵያ ለተፈናቃዮች በቂ እቅድ ለመያዝና ድጋፍ ለማድረግ የሚያስችል የተጠናቀረና የተሰባጠረ የተፈናቃዮች መረጃ የላትም። ከፍተኛ የሰብአዊ ቀውስ እያስከተለ ለመብት ጥሰቶች መስፋፋት ምክንያት እየሆነ ነው የተባለውን የሀገር ውስጥ የተፈናቃዮችን ቁጥርና ችግር በዘላቂነት ለመፍታት መንግሥት ሰላምና ፀጥታን ያስከብር የሚለው ጉዳይ በስፋት ተነስቷል። ለዲ ደብልዩ ሰለሞን ሙጭ ነኝ ከአዲስ አበባ።